some of them በእስር ላይ የሚገኙት የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ ግራ ዓይናቸው መጎዳቱን ልጃቸው ቦንቱ በቀለ ገልጣ በአስቸኳይ ተጨማሪ ሕክምና ካላገኙ ብርሃናቸውን እስከ ወዲያኛው ሊያጡ እንደሚችሉ በሐኪም እንደተነገራቸው ለአሜሪካ ድምፅ ገልጣለች። ጽዮን ግርማ ዝርዝር ይዛ ቀርባለች። በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ሕክምና በሚገባ ባለማግኘታቸው ምክንያት የደም ግፊታቸው ግራ ዓይናቸውን እንደ ጎዳው ልጃቸውን ቦንቱ በቀለ ለአሜሪካ ድምፅ ተናግራለች። ቦንቱ በቀለን ማምሻውን አነጋግሬያት ነበር። የደም ግፊቱ በጣም ከፍ ብሎ ነበርና በጊዜ ሐኪም ቤት አልወሰዱትም። በተደጋጋሚ ሐኪም ቤት ውሰዱኝ ቢላቸውም ፍርድ ቤቱ አዞ እንኳን በጣም ከቆዩ በኋላ በጣም ዘግይተው ነው ሐኪም ቤት የወሰዱት እና ያኔ ሐኪም ቤት በሚሄድበት ጊዜ አይኑ ላይም የደም ግፊቱ በጣም ከመጨመሩ የተነሳ ከሱ ጋር ተያይዞ አይኑ የግራ አይኑ ላይ ችግር እየፈጠረ እንደሆነ ተነገረው። እና በሱ ምክንያት ሀኪም ቤተሰዱ ያሳክም እያላቸው አይኑንም እዛው ቂሊንጦ እና ቃሊቲ ሲታይ ነበር። አይኑን በመጨረሻም አሁን ወደ ሚኒሊክ ካስተላለፉት ሚኒሊክ ሆስፒታል እያየው ነበር። እና አሁን አይነ ላይ የደረሰው ችግር ከሶስት ወር በላይ ቆይቶዋል። እና በአስቸኳይ ህክምና ይፈልጋል ያ ህክምና ደግሞ እዚህ ሚኒሊክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉ። ለት ወደ ግል ሆስፒታል ተጽፎለት የቃሊቲው ሐኪም ቤት ነው፣ ደግሞ የማረሚያ ቤቱ ሐኪም ቤት ነው ያንን የተጻፈውን ነገር ወስዶ ማስተላለፍ የሚችለው ማለት ነው። አግኝተሻቸው ነበረ በአካል? ምንድን ነው አይናቸው ላይ የደረሰው ነገር ነግረውሻል? ለምሳሌ ማየት ወይም እንደዚህ የከለከላቸው ነገር አለ አዎ፣ ሚኒልክ ከሚሄዱ በፊት አናግሮኝ ነበረ ሐሙስ ዕለት እና የግራው አይን ምንም እያየ ለማየት እያስቸገረው እንደሆነ ነው የነገረኝ እና ምንም አንዳንዴ እንደውም ምንም ማየት አልችልም አለኝ። ወደዛ ወደ ግል ህክምና የሚያገኙበት መንገድ ምንድን ነው የሚሆነው? እንግዲህ እኔ ይህን መገመት አልችልም። የምኒልክ ሆስፒታል የጻፈለት በአስቸኳይ ካልታከመ አይኑ ድጋሚ እንኳን ላያ ይችላል፣ እስከ መጨረሻው ላያ ይችላል። በአስቸኳይ ካልታከመ የህክምና ደግሞ እኛ እዚህ የምንሰጠው አይደለም ብለው ወደ ግል እኔ የጻፉለት። ማረሚያ ቤት ደግሞ የግል አናሳክልም፣ ህጉም አይፈቅድም እና እንደዚህ አይነት አሰራር የለም ልንረዳው አንችልም አይነት ነው የተሰጠው መልስ። እስከ መቼ ነው? እስከ ትላንትና ማለት ነው። የግል ህክምና ወዴት ነበር የተላኩት? ብሩ ቪዥን የሚባል የግል ሆስፒታል። ሚኒሊክ የላቸውም ማለት ነው ይሄ ህክምና? አዎ ሁለት ስፔሻሊስቶች ብቻ ናቸው ያሉት በዚህ ነገር ላይ አሉ። እንግዲህ የህክምና ቋንቋ ስለሆነ እኔም ብዙ አልተረዳሁትም። የምናውን አይነት ግን እዛ ምንሊክ መርፌ ነው አሉ የሚሰጥ አይን ውስጥ የሚሰጥ መርፌና ጨረር ነው ውስጥ አይኑ ሬቲናው ላይ የፈሰሰውን ደም የሚጠረግበት። ብዙም ማስረዳት አልቻልኩም። የአቶ በቀለ ገርባን ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ እጅ ስልክ ላይ በተደጋጋሚ ደውዬ ነበር። ስልካቸው ስለማይነሳ ምላሻቸው ማካተት አልቻልንም።